ወሎ ዩኒቨርሲቲ ዘንድሮ ካስመረቃቸውና በኩራት አንገቱን ቀና እንዲል ካደረጉት ተማሪዎች አንዷ ናት። መሰረት መራዊ መሰረት የሶስት ዓመት የዩኒቨርሲቲ ቆይታዋን ሶስት ነጥብ ዘጠኝ ስድስት ነጥብ በማምጣት አጠናቃለች። ስኬታማ ወጣት እዚህ ደረጃ ለመድረስ ግን ጉዞዋ አልጋ ባልጋ አልነበረም። አምባሰል ወረዳ 010 ቀበሌ ኮሌጅ ተብላ በምትጠራው አነስተኛ የገጠር መንደር የተወለደችው መሰረት ለቤተሰቧ ስድስተኛና ስድስተኛ የመጨረሻ ልጅ ናት። እንቦቃቅሏ ህፃን እንደ መጨረሻ ልጅ ተቀማጥል አላደገችም። ይልቁንም በለጋ ጭንቅላቷ፣ ባልጠና ሰውነቷ የቤተሰቧ ድህነት እያመማት የኖረች እንጂ አባቷን የአምስት ዓመት ህፃን ልጅ እያለች በሞት ተነጠቀች። አሁን የቤተሰቧ ኃላፊነት እድሜ እየተጫጫናቸው ናቸው በመጡት እናቷና ታላቅ እህትና ወንድሞቸዋ ላይ ወደቀ። በዚህ የህይወት ውጣ ውረድ ውስጥ ሆና ግን ስለ ትምህርቷ ታስባለች። ትምህርቷን ታስ ታስቀድማለች። በአካባቢዋ በሚገኘው ኮሌት አንደኛ ደረጃ ትምህርት ቤት ከአንደኛ እስከ ስምንት ክፍል ስትማር የቀዳሚነት ደረጃዋን እየነጠቃት አልነበረም። እናቴም እኔ የመጨረሻ ሆንኩ ማለት እየተዳከመች ሄደች። የወጣትነት ህይወትን ያለፈች እንደመሆኗ መጠን በወንድሞቼና በእህቶቼ ነው ማለት ነው። እስከ ስምንት እንኳ አይቆየውት። ስለዚህ ከዛ በኋላስ እንዴት ነው የምቆየው? እንዴት ነው ትምህርት መቀጠል የምችለው? የሚለው ነገር ሲያስጨንቀኝ ነው ነበር። የቀለም ነቢቧ መሰረት ስምንት ክፍልን በአስደናቂ ውጤት አለፈች። እዚህ ላይ ነው ቀድማ ከፈራችሁ እውነት ጋር የተፋጠጠችው በውጤቷ ደስታ ዘጠነኛ ክፍልን እንዴት እቀጥላለሁ፣ በሚል ደግሞ ስጋት ከትውልድ ቀየዋ ርቃ ስንቅ ቋጥራ ቤት ተከራይ ተመማር አይቻላትም። በአካባቢው ያሉ ልጃገረዶች ከስምንተኛ ክፍል በኋላ የሚደርስባቸውን ታውቃለች ና ደስታዋን አጣጥማ ሳት ጨርስ ፍርሃት እንደ መርግ ተጫናት። ከርቀትም የተነሳ የተለያዩ ችግሮች እኛን ስኬት ላይ ሊያደርሱን የማይችሉ ነገሮች ይፈጠሩ ነበር። ቤተሰቦቻችን አቅማቸው ፈቅዶ ትምህርታችን ሊያስቀጥሉን አይችሉም ነበር። በዛ ሰዓት ያለው ጣፈንታ ወደ አረባ ሀገር መሰደድ በሰው ቤት ተቀጥረን የተለያዩ ስራዎችን በመስራት ትምህርታችን እንዳንከታተል ሊያደርጉን የሚችሉ ሁኔታዎች ይፈጠሩ ነበር። እዚህ አጋጣሚ ነበር የተቀናጀ ቤተሰብ አገልግሎት የተባለ ድርጅት ጋር የተገጣጠሙት። እግዚአብሔር ይመስገን ይሄ ድርጅት ብቅ ብለው ከየቀበሌው የተሻለ ውጤት ስኮሩ ያደረጉት ሴት ተማሪዎችን በመመልመል ወደ ድርጅቱ እንዲቀላቀል ሆኜ ስለ ትምህርት ሴ ብቻ በማሰብ ይሄው ውጤታማ እንዲሆን በቅቻለሁ። የድርጅቱ መስራችና ስራ አስኪያጅ የ2009 ዓመቱ የበጎ ሰው ተሸላሚ የ2012 ማህበረ ዲዮራን ትውልደ ኢትዮጵያ እውቅና ተረካቢዋ ወይ ወይዘሮ መቅደስ ዘላ አምባሰል ወረዳ የመሬት አቀማመጡን ገደላማ በመሆኑ የብዙ ምርት ተጠቃሚ አይደለም። ልጆቹንም በርቀት ወስዶ ለማስተማር አቅሙ የለውም። በዚህ ምክንያት አብዛኛው ሴት ተማሪዎች በዚህ አካባቢ ዘጠነኛ ክፍል ስምንተኛ ክፍል ከጨረሱ በኋላ ሚኒስትሪ ከወሰዱ በኋላ ሁለት ቀን መንገድ አንድ ቀን መንገድ መጥተው እዚህ በስንቅ መማር ስለማይችሉ እጣ ፈንታቸው አረብ አገር መሄድ፣ ሰው ቤት መግባት ወይም ወደ ከተማ ሄዶ እንደሱ ዝቅተኛ ስራ መስራት አሊያም ደግሞ እዛው ሀገራቸው መቅረት ነው እና እነዚህ ልጆች መማር ሲችሉ በችግር ምክንያት ተደናቅፈው እንዳይቀሩ እንደው የተወሰነ እንኳን ድርሻዬን ለመወጣት በነበረኝ ራዕይ መሰረት ሰላሳ ልጃገረዶችን በ2005 ዓ ምት በአዳሪ ያስገብተን ሁሉንም ወጪ ሸፍነን እያስተማርን ከቆየም በኋላ የ12ተኛ ክፍል መልቀቂያ ፈተና ወስዶ ሰላሳውም ዩኒቨርሲቲ ተቀላቀሉ። 16ቱ ተመርቀዋል። በቀጣይ ደግሞ 14ቱ በ2012 ና 13 ላይ ይመረቃሉ። ይህን ስኬታማ ጉዞ ለመዘከር ልዩ ዝግጅት ተዘጋጅቶ ለተመራቂ ወጣቱ ፕሮጀክቶች እውቅና ተሰጥቷል ይህ ጅምር ነው እንደ ፕሮጀክት አስተባባሪዎቹ አሁንም በውጫሌ ከተማ ማደሪያቸው ተሸፍኖላቸው ምግብ አለባሳትና ሌሎች ቁሳቁሶች ተሟልቶላቸው በውጫሌ 17 ሁለተኛ ደረጃና መሰናዶ ትምህርት ቤት ውስጥ የሚማሩ 27 ልጃገረዶች አሉ ይህን መልካም ጅምር ፕሮጀክቱን በማጠናከርና ተመሳሳይ ተግባር የሚፈጽሙ አካላትን በመጋበስ ማስፋት ይገባል ይላሉ የአምባሰል ወረዳ ሴቶች ህጻናትና ወጣቶች ጽህፈት ቤት ኃላፊ ወይዘሮ ታምሬ ሀይሌ በተለይ እንደ ምስራቅ አማራ ህገወጥ ስዴትን እየቀረፈ ወይም ለሌሎች አስተማሪ የሆነ ፕሮጀክት ከመሆኑ ጋር ተይዞ ሰፍቶ በቀጣይ ሁሉንም ተደራሽ የምናደርግበት መንገድ ቢፈጠር የሚል ሀሳብ ነው ያለኝ። በኔ ለሀአራት አመታት በጸለቀ የበጎ ተግባር እንቅስቃሴ በአማራ በአፋርና አዲስ አበባ አካባቢ የሚታወቁት ወይዘሮ መቅደስ መሰረትን ጨምሮ በርካታ ልጃገረዶችን ለረዳውና ና እየረዳ ላለው ፕሮጀክት አጋር ሆኖ የገንዘብ ድጋፍ የሚያደርግላቸውን የጣሊያን በጎ አድረጎት ድርጅት ኢፋ ኦሎስን እንዲሁም ማህበረሰቡን አመስግነዋል። ድርጅት ነው። ማህበረሰቡ ለሚማሩበት ቤት በመስጠት ሰርቶ አጥር በማጠር ሽንት ቤት በመስራት ከፍተኛውን አስተዋጽኦ አድርጎልናል። ሰብአዊ ሀብት ማበልጸግን የመሰለ ትልቅ ልማት የለም የሚሉት ደግሞ የኢፋ አውሎስ ሲፋ የአገር ውስጥ ተወካይ አቶ ሳሙኤል ጌታሆን ናቸው። ለትምህርት ቤቱ ለኪስ ገንዘብ ለሚበላ ለሆስተሉ ባለሙያዎች ያስፈልጋቸዋል። ሶሻል ወርከርስ ያስፈልጓቸዋል። መጥተው የሚያስተምሯቸው ሰዎች ያስፈልጓቸዋል። በማናቸውም ውስጥ የሚያወጡትን ወጪዎች በሙሉ ቺፋ ኦሎስ ነው የሚደግፈው። ፕሮጀክቱ ሴቶች ላይ እንዴት ትኩረት አደረገ? ሴት ልጅ እዚህ አካባቢ እንደ ወንዶቹ ጉል መብትም አይሰጣትም። ወንዶች ትምህርት ቤት ሲመጡ ቤተሰቦች ልዩ እንክብካቤ ነው ለወንዶች ልጆች የሚያደርጉት። ተመልሶ መጥቶ ቶሎ ሞሳይ ብላ ነው የሚባለው። ሴቷ ልጅ ግን ከትምህርት ቤት ስትመጣ ጊቢና አንድ ጊዜ ውሃ ቀርተች ነ ና ከዛም ሳይ ሰጥሻል ነው የምትባለው። እና በሴቶቹ ላይ እየተለየ ተጽዕኖዋል። እና ሴቶችም ደግሞ በዚህ ተጽዕኖ ምክንያት ብዙ ወደፊት ለመውጣት በጣም ያስቸግራቸዋል። በበጎዎች ድጋፍ እዚህ ደርሻለሁ። እኔና የኔን እድል ያገኙ እህቶቼ ደግሞ ያልተሰራ የቤት ስራ ወደፊት ይጠብቀናል በሚለው የመሰረት መልእክት እንሰነባበት ሀሳብ ተሳክቶ ልኝ ና አቅሙን አግኝቼው የተሻለ ደረጃ ላይ ደርሼ በአቅሜ ም አሁን ባለሁበት በቀላሉ የተለያዩ ሴት ተማሪዎች ሴትን ብቻ ሳይሆን ቤተሰብ አቅሙ ፈቅዶ ሊያስተምራቸው የማይችሉ ተማሪዎችን ወደ ተሻለ ደረጃ ላደርስ እችላለሁ። በዚህ ድርጅት ውስጥ ቆይተን የተመረቅ ልክ ከአንድ ማህፀን እንዲወጣ ነው የምንቆጥረው እና አንድ የሆነ ነገር እንደምንፈጥር ተስፋለኝ። ወደፊት ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።